የወጣቶች ዓለም ጤና ይስጥልኝ። ውድ የወጣቶች ዓለም ዝግጅት ተከታታዮች፣ ከተቀረው የሀገሪቱ ክፍል በተለየ ትግራይ ክልል ውስጥ የ2016 ዓ ምቱን የ12ኛ ክፍል ብሔራዊ ፈተና የወሰዱት ተማሪዎች ቀደም ሲል በነበረው የፈተና አሰጣጥ ስርዓት ስለተፈተኑ ጠቅላላ ውጤት እንደ ሌሎቹ 600 ሳይሆን 700 ነጥብ ነበር። ይህንንም ፈተና ተማሪ ዮናስ ንጉሰ 675 ነጥብ በማግኘት፣ ተማሪ ሄለን በርሀ ደግሞ 662 ነጥብ በማግኘት ከፍተኛውን ውጤት አስመዝግቧል። ተማሪ ሄለን በቅድሚያ ለምን ትግራይ የሚገኙ ተማሪዎች ከሰባት መቶ አጠቃላይ ነጥብ እንደተፈተኑ ታብራራለች። አስረኛ ክፍልም ማሴት ወስጅ ያለው ከእኛ ባች በኋላ ያሉ ከዘጠኛ እስከ አስራ ሁለተኛ ሰርቶ አንድ ላይ ነው የሚፈትኗቸው። ስለዚህ አስረኛ ስለተፈተንን አስራ አንድና አስራ ሁለት ብቻ ነው መፈተን ያለብን አስራ ሁለተኛ ክፍል ላይ ለዛ ነው ሁለት ሺ አስራ ሶስት መፈተን ስለነበረብን የዛኔ ስለተቋረጠ ሁለት ስለተፈተንን ለዛ ነው በድሮ እየተሰራ ለፈተናው ነው። ይህንኑ ፈተና 675 ነጥብ በማግኘት ቀዳሚውን ውጤት ያስመዘግበው የ20 ዓመት ወጣት ዮናስ እንደነገረን የስኬቱ ሚስጥር በተማሪዎች መካከል የሚደረግ ፉክክር ነው። ኮሚሽን ሲኖር ደግሞ በጣም በርተን ለማጥናት በጣም ይረዳል። መምህራኖቹም በጣም ይረዱኛል። ምክንያቱም መምህራኖቹ እንደዛው ተዋድነ የሚገቡት እና በጠቃላይ የቀዳሚ ኤንቫይሮመንት፣ በጣም ለማጥናት ትሆን ኤንቫይሮመንት ከዛ ፈተና ደግሞ የሆነ በተለይ ፈተናው አንድ ወር ምናም ሲቀረው ከስምንት ተዘጋጁ ነበር። ተማሪ ሄለንም ብትሆን ለዚህ ውጤቷ ተግታ ማጥናት ነበረባት። አዎ ለፈተናው በጣም ነው የተዘጋጀውት። እንደሚታወቀው ያለፈው እዚህ ትግራይ ውስጥ በጣም ከባድ ጊዜ ነበር ያሳለፍነው። ከዛ በኋላ ወደ ትምህርት ለመመለስ በጣም ከብዶኝ ነበረ። ምክንያቱም ራሴን መሰብሰብ አልቻልኩም ነበረ። ትምህርቱ በጣም አዲስ ነበረ የሆነብኝ ግን ሁለት ሶስት አመት በጣም ከእድሜ ተቀንሷል። ሰው ያንን ለማካካፍ በደንብ መስራት ነበረብኝና ቀንና ሌሊት ነበር ያጠናሁት። እግዚአብሔር ይመስገን የልፋቴን ሰጥቶኛል ብዬ አስባለሁ። በአሁኑ ሰዓት መቀሌ ከተማ የምትገኘው ሄለን ትወልዳ ያደገችው ማይጫው ከተማ ነው። ለሶስት ዓመታት ያህል ስለ ትምህርት የማስብበት ጊዜ እንኳን አልነበረኝም ስትል መለስ ብላ ታስታውሳለች። ከባድ ነበረ። በቃ እዛ ያለንበት ቦታ ላይ ጦርነት ሲነሳ ወደ ጦርነት የሌለበት ቦታ ትሄጃለሽ። እዛ ደግሞ በከባድ ምናምን ይመጣል። ከዛ ተነሳች ትሄጃለሽ። ቤተሰቦች ሰፈር ያደርጋሉ። ያንን ማየት ለእኔ በጣም ከባድ ነበረ። ምንም እህል አልነበረም። ቢኖርም ወፍጮ ቤት ስለሌለ በቃ ቆሎ ብቻ ነበረ የምንበላው። በጣም በጣም ሀርድ የሆነ ሲቹዌሽን ነበረ የዛኔ። ዮናስም ለሶስት ዓመታት ያህል ከማደሪያ ትምህርት ቤቱ ርቆ ሽሬ የሚገኙ ቤተሰቦቹ ጋር ሄዶ ነው የጦርነቱን ወቅት ያሳለፈው። በዚህም ወቅት በመጠኑም ቢሆን ራሱን ከትምህርት ሳያገል ቆይቷል። አሁን ጊዜ ያሳለፍኩት አንደኛ መጽሐፍ አነብ ነበር። ፊክሽን መጽሐፍቶች ማለት ነው። ሌላ ደግሞ ምን አደርግ ነበር? ተማሪዎችን አስተምር ነበር። የጎረቤት ቤት ልጆችን ቤዚክ ከሆነ እንግሊሽና ማች አንደኛ፣ ሁለተኛ ልጅ ማድረሆም ልጆች አስጠና ነበር። ኢትዮጵያ ውስጥ በ2016 ዓ.ም የ12ኛ ክፍል ተማሪዎቻቸውን ያስፈተኑ 1363 ትምህርት ቤቶች አንድም ተማሪያቸው ለከፍተኛ ተቋም ትምህርት የሚያስፈልገውን ነጥብ አላገኘም ተብሏል። ዮናስና የ21 ዓመቷ ሄለን የተማሩበት የቃላሜኖ ልዩ ትምህርት ቤት ግን ካስፈተናቸው የሁለት ዙር በጠቅላላው 284 ተማሪዎች የወደቀው አንድ ተማሪ ብቻ ነው። ይህም ምክንያቱ እንዲጣራ ጠይቀናል ብለውናል የትምህርት ቤቱ የቀድሞ ተማሪዎች ሀላፊዎች ና የህዝብ ግንኙነት ኃላፊ መምህር ተጋይ ዘነበ ሀብቴ በምክንያቱ ባልታወቀ ከነዚህ ሁሉ ተማሪዎች አንድ ተማሪ ወድቀዋል። ያው ኮምፕሌን እያደረግን ነው ኬዝን ለማወቅ። ምክንያቱም በዚህ አይነት ነገር ታይቶ አይታወቅም፣ በትምህርት ቤቱ በመጀመሪያ ጊዜ ነው። ለዚህ ከነበረው ትራውማ ጋር ሊሆን ይችላል ወይም የሆነ ነገር ተፈጥሮ ብለን ስለምናስብ ያው መልስ እየጠበቅን ነው የቀላሜኖ ልዩ ትምህርት ቤት የህዝብ ግንኙነት ኃላፊ መምህር ታጋይ አክለው እንደገለጹልንም ፈተናውን ከ700 ነጥብ ከወሰዱት 284 ተማሪዎች መካከል 92ቱ ከ600 ነጥብ በላይ ማግኘት ችሏል። ከዚህም ሌላ ትምህርት ቤቱ ባለፈው ዓመት መስከረም አካባቢ 106 ተማሪዎቹን ያስፈተነ ሲሆን፣ ሁሉም ተማሪዎች ፈተናውን አልፈዋል። ትምህርት ቤቱ ስኬታማ ተማሪዎችን ለማፍራት የቻለው እንዴት ይሆን ያው ይሄ ትምህርት ቤት እንደምናውቀው የትግራይ ልማት ማህበር የሚያስተዳድረው ትምህርት ቤት ነው። ቀላሚኖ ስፔሻል ሃይስኩል ይባላል። ዋናው ዓላማው የተሻለ የተማረ ሰው ኃይል አፍርቶ ወደ ከፍተኛ የትምህርት ተቋማት መላክ ነው። ተርፈዙ እንደምታውቁት በጦርነት ምክንያት ያው ትግራይ ውስጥ ያሉ ትምህርት ቤቶች ኦልሞስት ወድመዋል። ስታስቲካል ዳታ እንደሚያሳየው ወደ ሰመኒያ ምናምን ፐርሰንቶቹ ወድመዋል። የእኛ ትምህርት ቤትም ያው የጥቃቱ ሰለባ ወይም የውድመቱ ሰለባ ነው ግን ለሶስት ዓመት ትምህርት ተቋርጦ ከቆየ በኋላ ተማሪዎቹ ያን ያጠፉትን ጊዜ ለማካካት ህልክ ይዟቸው በርትቶ በማጥናት ነው ውጤቱ የተገኘ። እንዲሁም አስተማሪዎቹ ቀንና ሌሊት ብሎ እነዚህን ተማሪዎች ለማብቃት በመስራታቸው ምክንያት ነው እንጂ የተለየ ሪሶርስ ኑሮት አይደለም። ከድሮ በጣም ሪሶርስ የለው ማለ ድሮ ይሻላል። አሁን ኦልሞስት ሪሶርሱ ወድመዋል ይባላል። ሰው ይሄ ውጤቱ የተገኘው በትምህርት ቤቱ መምህራንና ተማሪዎች ጥረት ነው ማለት እንችላለን። ከረንት ላ ማለት ነው ያው ከዘጠነኛ እስከ አስራ ሁለተኛ ክፍል እንደሚያስተምር ነው ይሄ አዳሪ ትምህርት ቤት የሰማሁት። ተማሪዎቹ ወደዚህ ትምህርት ቤት ለመግባት በጣም ጎበዝ መሆን አለባቸው። ማሟላት ያለባቸው ነገር አለ? አዎ ማሟላት ያለባቸው ብዙ ነገር አለ። የመጀመሪያው እነዚህ ተማሪዎች ክልል ላይ በሚሰጠው የክልል ፈተና ላይ ከፍተኛ ውጤት ያመጡ መሆን አለባቸው። ሁለተኛ፣ ትምህርት ቤቱ ራሱ ያዘጋጀው ኢንትራንስ ኤግዛም ማለፍ አለባቸው። ሶስተኛ፣ ናቹራል ሳይንስ ስኩል እስከሆነ ድረስ በናቹራል ሳይንስ ፊልዶች መማር የሚፈልጉ ብቻ ነው የሚቀበለው። ከጦርነት በፊት እድሜ አስራ አምስት እና ከዚያ በታች ነበር የሚቀበለው። ይሄ ነው ክራይቴሪያ። ተማሪዎቹ ዮናስ እና ሄለን፣ ባለፉት ሶስት ዓመታት በርካታ ተማሪዎች የአስራ ሁለተኛ ክፍል ብሔራዊ ፈተናን አለማለፋቸው እንደ ማንኛውም ኢትዮጵያዊ ያሳስባቸዋል። እንደ ተማሪ ደግሞ ለዚህ ምክንያት ይሆናሉ የሚሉትን አካፍለውናል። ያለፈው የትምህርት ሲስተም የፈጠረው ችግር ነው ብዬ አስባለሁ። ዲፐንደንት ሆኖ የመጣ ተማሪ ይኖራል። ከዛ በኋላ አሁን ሲስተሙም ስለተቀየረ ሜይቢ ሁሉ ሰው እየወደቀ ነው ብዬ አስባለሁ። ስንማር ዝም ብሎ ግሬድ እየቆጠረ ብቻ ሚ ተማሪ ሊኖር ይችላል። ሜይ አቁሙም ኖሮት ሳይረጋጋ ፈተና ስለሚገባ ሆኑ ብዙ ፋክተሮች አሉ። ስለዚህ ተማሪዎች የሚወድቁት ለምን ብዬ አስባለሁ ስለሚያያጡ ነው። እና በተጨማሪ ደግሞ በትምህርት ላይ ተስፋ መቁረጥ ሌላ ምክንያት ነው ብዬ አስባለሁ። ሄለን የፊዚክስ ትምህርት ይከብዳት የነበረ ትምህርት እንደነበር ነግራናለች። ይሁንና ባደረገችው ጥረት ከመቶ መቶ ውጤት ማምጣት ችላለች። ታዲያ ሌሎች ተማሪዎችም ስኬታማ እንዲሆኑ ምን ማድረግ ይኖርባቸዋል ትላለች? ኖት እየያዙት ነው የማነበው የማትሪክ ኤግዛሞች ያለፉትን አመታት በደንብ ብሰራ ነበረ ከሁለት ሺህ አንድ እስከ ሁለት ሺህ አስራ አምስት ነበር የሰራሁት። ከዛ ደግሞ ከኔ ጋር አንድ ዞርም ውስጥ ያለን በደንብ እናነባለን። አብረን ተሰብስበን በጣም ደስ ይላል። እና ቲም ወርክ በጣም አስፈላጊ ነው ብዬ አስባለሁ ያንን ቢያደርጉ እና ደግሞ የሚከብዳቸውን ትምህርት ባይተውት። አብዛኛው ጊዜ እንተዋዋለን እና የሚከብደን ትምህርት ላይ ፎከስ አድርገን እሱን በመቻል ከበር ማድረግ እንችላለን። ከዛ ራስን ማሳመን ነው እችላለሁ ብሎ፣ ትልቁ ነገር ይመስለኛል። ሄለን ብትችል አዲስ አበባ በሕክምናው ዘርፍ በተለይም በነርፍ ሕክምናው ዘርፍ ተሰማርታ መማርና ወደፊት መስራት ትፈልጋለች። ብዙ ሰም ኒውሮሎጂ ስለማያጥና እኔ እዛ ገብቼ ያለውን እጥረት ቀርፋለሁ ብዬ አስባለሁ እዚህ ሀገር ያለውን እጥረት እና ያው በደንብ እማራለሁ እዛ አዲስ አበባ ደግሞ ሞር ሰፊ ከተማም ስለሆነ ለስኮላርሽፕም ኤምባሲዎች ዛ ናቸው። ከዚህ ከመመላለስ እዛ በሆን ይሻላል ብዬ ነው። ዮናስ ደግሞ የኮምፒውተር ሳይንስ ማጥናት ይፈልጋል። መቀለ ዩኒቨርሲቲ ቀዳሚ ምርጫው ነው። በአሁኑ ሰዓት መማር ለሚፈልጉበት ዩኒቨርሲቲዎች እያመለከቱና ለመግቢያ ፈተና እየተዘጋጁ የሚገኙት ሄለንና ዮናስ ውጤታቸውን ካወቁ በኋላ በዕለት ከዕለት ህይወታቸው ላይም ስለተቀየረው ነገር ገልጸውልናል። ለምሳሌ ሽልማት ምናምን አግኝቻለሁ። ለምሳሌ የሽራ ያስተዳደር ሽልማት ሸልመኛል። የፀሐይ አለም ና ይባለም እሱም ሽልማት ሸልመኛል። እና እሱ አዲስ ነገር ያ ደግሞ ስልክ ብስ ብኛል። እና ደግሞ ብዙ ሰው ደግሞ አውቆኛል። ቀለም ጠይቅ ይበዛል ከቴሌቪዥኖች ምናምን። እና እሱ ትንሽ ይከብዳል ማኔጅ ለማድረግ። ሄለንስ? አዎ ትንሽ የራሴን ህይወት ለመኖር በጣም ከብዶኛል እውነት ለመናገር

ሁሌም የፈለጉት ነበር ነው እንዲበልኝ ለምሳሌ ኮምፒተር ሶስት ያክል ላይ ያለው በሰሉ ነበር እና እሱ በጣም አምሩኛል። በኮምፒውተር ላይ ያለ ያን ኢንትረስት ሊጨምር በጣም ረተኛል። እና እሱ ነው አንስ ፈልጋለ አባቴ በጣም ጠንካራ ተማሪ ነበረ። ድሮ ገበሬዎች ናቸው እናትና አባቱ ቢሆንም በራሱ ጥረት ነው የተማረው። እና ተምሮ በቃ ትልቅ ደረጃ ላይ ደረሰ። በአቁሙ ቢሆንም ያን ለማሳደግ ብዙ ነገር እየከፈለ ነው። እስኪ ያጋጠሙትን ችግር እኛ እንዲያጋጥመን አይፈልግም ሰው። አባቴ በጣም ለእኔ ትልቁ አርአያ ነው ብዬ አስባለሁ። በ2016 ዓ ም ትግራይ ክልል ውስጥ የተሰጠውን የ12ተኛ ክፍል ብሔራዊ ፈተና ወስደው ከፍተኛውን ነጥብ ያስመዘገቡት ተማሪ ዮናስ ንጉስና ተማሪ ሄለን በርህም ለሌሎች የ12ተኛ ክፍል ተፈታኞች አርአያ መሆን እንደሚችሉ እናምናለን። ሳምንት በሌላ ርዕስ ስንገናኝ ልደት አበበ ነኝ። ጤና ይስጥልኝ።